ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22፣ በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ መጋቢት 3 2013 ዓ ም ዝግጅታችን ጀመረ። ሁላችንም አንድ ነገር አጥተናል። የጋራ ሥቃይ፣ የጋራ መሥዋዕትነት በሰዎች ሕይወት መጥፋትና ሁላችንም ሕይወታችንን የተቀማንበት ዓመት ነበር። ያዳመጣችኋቸው የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን ዓለምን ያሽመደመደው የኮሮና ቫይረስ ወረርሽኝ በአሜሪካም የታየበትን አንደኛ ዓመት ምክንያት በማድረግ ትላንት ምሽት በአሜሪካ የመገናኛ ብዙኃን ላይ ካሰሙት አብይ ንግግራቸው የተቀነጨበ ነው። ዘገባውን በአበይ ርዕስ ታደምጣላችሁ። የዋይት ሀውስ ቤተ መንግስት በኢትዮጵያ ትግራይ ክልል ላይ በሚካሄደው ግጭት ተፈጸሙ በሚባሉት የሰብአዊ መብቶች በደሎች ላይ የተሟላና ነጻ ምርመራ እንዲካሄድ ጥሪ ያቀረበ። በኦሮሚያ ክልል ሆሮ ጉድር ወለጋ በተለያዩ ወረዳዎች በታጣቂዎች በተከፈተ ጥቃት ሰላማዊ ሰዎች መገደላቸውን ነዋሪዎች ተናገሩ። አርባ ሁለት የሚሆኑ ሰላማዊ ሰዎች መገደላቸውንም የኦሮሚያ ፖሊስ አረጋግጧል። ዘገባውን በዛሬው ምሽት ታዳምጡታላችሁ። ጤና ይስጥልኝ። እንደምናመሻችሁ ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ሀይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአህዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። ጤና ይስጥልኝ አድማጮች፣ እንደምናመሻችሁ ዜናዎቹን የማሰማችው ቆንጂ ይታየ ነኝ። ኢትዮጵያ ነገ ቅዳሜ መጋቢት አራት 2013 ዓ ም የኮቪድ-19 ክትባት በሀገር አቀፍ ደረጃ መስጠት እንደምትጀምር ተገልጿል። ክትባቱ በቅድሚያ የሚሰጠው ለጤና ባለሙያዎችና በጤና ተቋማት ለሚሰሩ መሆኑን የጤና ሚኒስቴር አስታውቋል። ከአዲስ አበባ ፀሐይ ዳምጠው ተከታዩን ዘገባ አድርሳናለች። ኢትዮጵያ በሁሉም ክልሎችና በሁለቱ የከተማ መስተዳደሮች የኮቪድ-19 ክትባት ከነጌ ጀምሮ መስጠት እንደምትጀምር የጤና ሚኒስቴር የኮሚኒኬሽን ዳይሬክተር ዶክተር ተገኔ ረጋሳ ለአሜሪካ ድምጽ ገልጿል። በሀገር አቀፍ በአዲስ አበባ ኤካ ቆጠቢ ሆስፒታል ላይ ክትባቱን የመስጠት ፕሮግራም በይፋ ይጀመራል። በሌላ መልኩ ደግሞ ሁሉም ክልሎች ላይ እንዲሁም ደግሞ ሁለቱንም ከተማ አስተዳደሮች አዲስ አበባና ድሬዳዋን ጨምሮ በነጌ ሁለት ክትባቱ ይሰጣል። የክትባት አነስተኛ በመሆኑ ትክንኛ ሊሰጣቸው ይገባል። የጤና ባለሙያዎችና ሰራተኞች፣ ሌላ ተጓዳኝ በሽታ ያለባቸው ሰዎች፣ በእድሜ ደግሞ ገፋ ያሉ ሰዎች እንዲሁም ደግሞ በቀጥታ በአገልግሎት በመስጠት የመጀመሪያው ረድፍ ላይ ያሉ ለምሳሌ በትራንስፖርት ላይ አካባቢ የሚሰሩ ሌሎች የአገልግሎት መስጫ ተቋማት ላይ የሚሰሩ ባለሙያዎች እና ሰራተኞች ቅድሚያ ሊሰጣቸው ይገባል። አሁን ኢትዮጵያ ያስገባችው ክትባት መጠን አነስተኛ መሆኑን ዶክተር ተገነ ጠቁመው ሰው ጥንቃቄው ማጠናከር እንዳለበት አሳስበዋል። የቫይረሱ ስርጭት ከጊዜ ወደ ጊዜ በጣም እየጨመረ ነው ያለው እንደ ዓለም አጠቃላይ መረጃ የሚያሳየው በሁለት ፐርሰንት እየጨመረ ነው ያለው። በአፍሪካ ደግሞ በአስር ፐርሰንት እየጨመረ ነው ያለው። የሀገራችንን ስናይ ደግሞ በአስራ ሁለት ፐርሰንት እየጨመረ ነው ያለው። በጣም አሳሳቢ ነው ማለት ነው። በየቀኑ የሚያዙ ሰዎችም እንደዚህ በጣም ጨምሯል። በየቀኑ እስከ ሀያ እና ከዛ በላይ ሕይወት እያጣን ነው ያለ ነው። በጽኑ ማላ የሚገቡ ሰዎች ቁጥር በጣም የጨመረ ነው ያለው። ሁሉም አልጋዎችን እያያዙበት በተለይ አዲስ አበባ ላይ የመካኒካል ቬንቲሌተር የሚያስፈልጋቸው አይሲዩ ገብቶ ሊታገዙ የሚገቡ ሰዎች ቦታ አጥቶ እየተቸገዱ ነው ያለ ነው። ይሄ በጣም ሊያሳስብን ይገባል። ሁሉም ትኩረት ሊሰጥ የሚገባው በጥንቃቄ እርምጃዎች ላይ ነው። በተለይም ደግሞ አገልግሎት ሰጪውም አገልግሎት ተቀባዩም የአፍና የአፍንጫ መሸፈኛ ማስ ማድረግ በጣም ወሳኝ ነው። ርቀትን መጠበቅ በተቻለ መጠን የእጅ ንጽህናን መጠበቅ ሊሰራበት ይገባል። ኢትዮጵያ ክትባቱን መስጠት የምትጀምረው ኮሮና ቫይረስ ሀገሪቱ ውስጥ መግባቱ በተረጋገጠ ልክ በዓመቱ መሆኑን የገለጹት ዶክተር ተገኔ አሁን ከአራት መቶ ሀያ በላይ ሰው በኮቪድ አስራ ዘጠኝ በጽኑ ታሞ እንደሚገኝ አመልክቷል። ፀሐይ ዳምጠውን ለዘገባዋ አመሰግናለሁ። ኢትዮጵያ፣ ግብጽና ሱዳን የህዳሴ ግድብን በተመለከተ ያላቸውን አለመግባባት በትብብርና ገንቢ በሆነ ጥረት እንዲፈቱ ዩናይትድ ስቴትስ ድጋፍ መስጠቷን እንደምትቀጥል አስታውቃለች። የዋይት ሀውስ የብሔራዊ ጸጥታ ምክር ቤት ቃል አቀባይ ቢሮ ባወጣው ቃል ሶስቱ ሀገሮች ውጤታማ ወደሆነ ንግግር እንዲመለሱ እናበረታታለን ብለዋል በዚህ ረገድ ገንቢ ውጤት እንዲገኝና በክልሉ ያለው ውጥረት እንዲረግብ ለመርዳት በምናደርገው ጥረት ከህዳሴ ግድብ ጋር የተያያዙ ጉዳዮችን ሚዛናዊነትን በጠበቀ መንገድ ይዘን መስራታችንን እንቀጥላለን ሲልም የዋይት ሀውሱ ቃል አመልክተዋል። በዚህ እንዳለ የኢትዮጵያ የውሃና የመስኖ እንዲሁም የኤነርጂ ሚኒስትር ዶክተር ስለሺ በቀለ በኢትዮጵያ የቻይና አምባሳደር ዣዎ ጂዋን ጋር በውሃ ሀብት አያያዝ በኤነርጂ በምግብ ዋስትናና በሌሎችም በርከት ባሉ ትብብር በሚደረጉባቸው ጉዳዮች ዙሪያ እንደተነጋገሩ ትናንት በትዊተር ገጻቸው ላይ ባወጡት ጽሁፍ አስታውቀዋል። ስልሳ የሚሆኑ ሀገሮች አምባሳደሮችና መልእክተኞች ከትናንት በስቲያ በመቀሌ ከተማ ጉብኝት አድርገው ከጊዜያዊ አስተዳደሩ ጋር ውይይት አካሂደዋል። በኢትዮጵያ የጀርመን ኤምባሲ በትዊተር ገጹ ባወጣው መግለጫ አምባሳደሩ ስቴፋን አወር በክልሉ ያለውን ግዙፍ ችግር የኤርትራ ኃይሎች መኖራቸው እንዳባባሰው ከጊዜያዊ አስተዳደሩ ጋር ተወያይተውበታል ብሏል። አያይዞም የኤርትራ ወታደሮች ከክልሉ እንዲወጡ ወደ ክልሉ የሰብአዊ ረዴትና የመገናኛ ብዙኃን ተደራሽነት ሙሉ በሙሉ እንዲፈቀድ ተፈጽመዋል የተባሉ የሰብአዊ መብት ጥሰቶችና የጦር ወንጀሎችን አስመልክቶ በነፃ አካል የማጣራት ስራ እንዲሰራ ደግመን ጥሪ እናሰማለን ብሏል፣ የጀርመን ኤምባሲው በትዊተር ገጹ ያወጣው መግለጫ። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የኬንያ ፕሬዚደንት ኡሁሩ ኬንያታ በሀገሪቱ እየጨመረ የመጣውን የኮቪድ-19 ስርጭት ለመግታት የተለያዩ ውሳኔዎችን ይፋ አድርገዋል። በተለይ ለቫይረሱ መዛመት አመቺ ሆነዋል የተባሉት የፖለቲካ ስብሰባዎች ለአንድ ወር እንዲታገዱ ፕሬዚደንቱ ውሳኔ መስጠታቸውን ገልሞ ዳዊት ከናይሮቢ ባጠናቀረው ዘገባ ጠቅሷል። ኬንያ የኮቪድ-19 ወረርሽኝ ለመክታት ያስችላል ያለቻቸውን ተጨማሪ ውሳኔዎች አሳልፋለች። የፖለቲካ ስብሰባዎችን ለአንድ ወር ማገድ ከአዳዲስ እርምጃዎቻቸው አንዱ መሆኑን የአገሪቱ ፕሬዝደንት ኡሁሩ ኬንያታ ዛሬ ለህዝባቸው ባስተላለፉት መልእክት ገልጸዋል። በሀገራችን የኮቪድ-19 ወረርሽኝ የጨመረው የፖለቲካ ስብሰባዎችና በማህበራዊ ስፍራዎች የሰው በብዙ ቁጥር መሰብሰብ መሆኑ ተነግረዋል። ስለዚህ ከዛሬ ጀምሮ ለመጪዎቹ 30 ቀናት ማንኛውም የፖለቲካ ስብሰባ መከልከሉን አሳውቃለሁ። ይህ ውሳኔ የሚሻረው የበሽታው መስፋፋት ቢቀንስ ብቻ ነው። ካለበለዚያ ውሳኔው ጸንተው ይቆያል ብለዋል ኬንያታ። ፕሬዝደንቱ በተጨማሪ አሁን ስራ ላይ ያለው የሰዓት ላፊ ገደብ ለሁለት ወራት እንዲራዘም፣ ምግብ ቤቶች ከምሽቱ ሶስት ሰዓት በፊት እንዲዘጉና ለማህበራዊ ጉዳዮች የሚሰበሰቡ ሰዎች በጤና ሚኒስቴር የወጣውን መመሪያ በጽኑ እንዲተገብሩ ትእዛዝ ሰጥተዋል። የትእዛዙን አፈጻጸም የአገር ውስጥ ጉዳይ መስሪያ ቤቱ በብርቱ እንዲከታተልም አሳስበዋል። ኮሮና ቫይረስ ኬንያ መግባቱ ከተረጋገጠ ዓመት መሙላቱን ኬንያ ታገልጸው አዳዲሶቹ የቫይረሱ ዝርያዎች ወደ አገሪቱ እንዳይገቡ ተገቢ ጥንቃቄ እንዲደረግ አሳስበዋል። የኬንያ ቀድሞ ጠቅላይ ሚኒስትር ራይላ ኦዲንጋ ለኮሮና ቫይረስ መጋለጣቸውና በለይቶ ማቆያ ውስጥ ሕክምና ላይ እንደሆኑ የአገሪቱ መገናኛ ብዙኃን ዘግበዋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ። ገልሞን፣ ለዘገባው አመሰግናለው። ወደ ምዕራብ አፍሪካ ስናመራ የአይቮሪ ኮስት ጠቅላይ ሚኒስትር ሃሜድ ባካዮኮ በትናንትናው ዕለት ከዚህ ዓለም በሞት ተለይተዋል። በምዕራብ አፍሪካዊቱ ሀገር በስምንት ወራት ጊዜ ውስጥ የሞቱባት ሁለተኛው ጠቅላይ ሚኒስትር መሆናቸው ነው። የፕሬዚደንት አላሳን ዋታራ የቅርብ አጋር የነበሩት ባካዮኮ በ56 ዓመታቸው በካንሰር ህመም ምክንያት እንዳረፉን የተገለጸው ፕሬዚደንቱ እሳቸውን ባለፈው አመት ሐምሌ ወር ውስጥ ጠቅላይ ሚኒስትር አድርገው የሾሟቸው ከሳቸው በፊት ፕሬዚደንቱ ራሳቸው መርጠው ለጠቅላይ ሚኒስትርነቱ የሾሟቸው አማዱ ኩሊባሊ ካረፉ በኋላ ነበር። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ትናንት ሐሙስ ማታ በቴሌቪዥን ባደረጉት የመጀመሪያቸው በሆነው አብይ ንግግር የኮቪድ-19 ወረርሽኝ መላ ሀገሪቱን ያሽመደመደበትን አንደኛ አመት በማሰብ አሜሪካውያን ከፊታቸው የተደቀነውንም ፈተና አብረዋቸው እንዲወጡ እርዳታቸውን ጠይቀዋል። አንድ ዓመት በደፈነው ዓለም አቀፉ ወረርሽኝ በዓለም ዙሪያ ከ2.6 ሚሊዮን በላይ ሰዎች፣ በዩናይትድ ስቴትስ ደግሞ 530ሺህ ሰው እንደሞተ ይታወቃል። በመጽሔት ክፍለ ጊዜ ዝርዝር ዘገባ ይቀርብበታል። በዓለም አቀፉ የኮቪድ-19 ወረርሽኝ ምክንያት በ115 ሀገሮች የጽንስ መቆጣጠሪያ ተደራሽነት መስተጓጎሉን የተባበሩት መንግስታት ድርጅት አስታውቋል። ዩኤንኤፍፒኤ ዋና ዲሬክተር ናታሊያ ካኔን በሰጡት መግለጫ በወረርሽኝም ይሁን በሌላ ማናቸውም የቀውስ ወቅት እርግዝና የሚቀር ነገር አይደለም ብለው፣ ስለሆነም ሴቶች አስፈላጊው የእርግዝና መከላከያና ለእናቶች ጤና አስፈላጊ መድኃኒቶች ሳይደናቀፍባቸው ሊያገኙ ይገባል ብለዋል። በዚህ ዓለም አቀፍ ወረርሽኝ ሀገሮችን ባዳረሰበት የአንድ ዓመት ጊዜ ውስጥ በ115 ዝቅተኛና መካከለኛ ገቢ ሀገሮች 12 ሚሊዮን የሚሆኑ ሴቶች በአማካዩ ለሶስት ወር ተኩል ጊዜ የእርግዝና መከላከያ ማግኘት ሳይችሉ እንደቀሩና በዚያም የተነሳ አንድ ነጥብ አራት ሚሊዮን ያልተፈለጉ እርግዝናዎች መፈጠራቸውን ዩኤንኤፍፒኤ በሪፖርቱ አስታውቋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ12040 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአርብ መጋቢት 3 2013 ዓ.ም ምሽት ፕሮግራም ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አህዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ወደ ዕለቱ አብይ ርዕስ እንለፍ። ፕሬዚዳንት ባይደን ትላንት ሐሙስ ለመጀመሪያ ጊዜ ለአሜሪካ ሕዝብ በቴሌቪዥን ባስተላለፉት አብይ ንግግራቸው የኮቪድ-19 ወረርሽኝ መላው አገሪቱን ያሽመደመደበትን አንደኛ ዓመቱን በማሰብ አሜሪካውያን ከፊታቸው የተደቀነውንም ፈተና አብረዋቸው እንዲወጡ እርዳታቸውን ጠይቀዋል። የዋይት ሀውስ የቪኦኤ ዘጋቢ ፓትሲ ውዳስኳራ ያሰናዳችውን ዘገባ ደረጀ ደስታ ያቀርበዋል። የዓለም ጤና ድርጅት የኮቪድ-19 ዓለም አቀፍ ወረርሽኝ መሆኑን ካስታወቀ አንደኛ ዓመቱን ይዟል። ከዚያን ጊዜ አንስቶ እስካሁን በመላው ዓለም ከ2.6 ሚሊዮን በላይ ሰዎች ሲሞቱ በዩናይትድ ስቴትስ ደግሞ ከ530 ሺህ ሰዎች በላይ ሕይወታቸውን አጥተዋል። ሰሪ ሳሪ ሁላችንም አንድ ነገር አጥተናል። የጋራ ስቃይ፣ የጋራ መስዋዕትነት በሰዎች ሕይወት መጥፋትና ሁላችንም ሕይወታችንን የተቀማንበት አመት ነበር። ፕሬዚደንት ባይደን ወደ ስልጣን ከመጡ ከ50 ቀናት በኋላ ትናንት ሐሙስ ለመጀመሪያ ጊዜ በአገሪቱ የመገናኛ ብዙሃን በቀጥታ ባስተላለፉት አብይ ንግግራቸው አስተዳደራቸው ወረርሽኙን ለማስወገድ ያለውን ዝርዝር እቅድ ይፋ አድርገዋል። በአንድ መቶ ቀናት ውስጥ አንድ መቶ ሚሊዮን ሰዎች ለማስከተብ ያስቀመጡት እቅድ ከታሰበው በላይ መሄዱንም ተናግረዋል። በእርግጥ ለነገሩ በአስተዳደሪ የመጀመሪያዎቹ መቶ ቀናት ውስጥ መቶ ሚሊዮን ሰዎችን እናስከትባለን በማለት ያስቀመጥነው ግብ በስልሳዎቹ ቀናት ውስጥ ለመድረስ እየተቃረብን ነው። የትኛውም ሀገር ይህንን አላደረገም። ባይደን ሁሉም ክፍለ ግዛቶች ክትባቱን መውሰድ የሚችሉትን ሁሉንም አሜሪካውያን እስከ ግንቦት ወር መጀመሪያ እንዲያስከትቡ መመሪያ ሰጥተዋል። ይሁን እንጂ በርካታ መሰናክሎችም ተደቅኖባቸዋል። አንዳንዶቹ አሜሪካውያን ክትባቱን ለመውሰድ እያንገራገሩ ሲሆን፣ አንዳንድ የክልል መንግስታትም የፌዴራል መንግስቱን የጤና ደንቦችና ትዕዛዛትን መከተል አይፈልጉም። ለምሳሌ በቴክሳስ የፊትና የአፍንጫ ጭንብል የማድረጉ አስገዳጅነት እንዲቀር ተደርጓል። ፕሬዚደንት ባይደን እንዲህ ይላሉ። The easiest thing to do to save lives. Sometimes it divides us. የፊትና አፍንጫ መሸፈኛውን ጭምብል ማጥለቅ ሕይወትን ለማዳን ከሚደረጉ ነገሮች ውስጥ አነስተኛው ነው። ይሄ አንዳንዴ ሊከፋፍለን ይችላል። ክፍለ ግዛት ከክፍለ ግዛት ግን አብረው ተባብረው እንደ መሥራት እርስ በርሳቸው ይናቆራሉ። ተንታኞች እንደሚሉት በክትባቱና በጤና ደንቦች ላይ ፖለቲካዊ ልዩነቶች ጥላቸውን አጥልተዋል። በተለይም ወረርሽኙ ገና በተከሰተባቸው የመጀመሪያዎቹ ዓመታት ላይ ልዩነቶቹ እጅግ የጎሉ ነበሩ። በሺካጎ ዩኒቨርሲቲ የሕዝብ ፖሊሲ የሀሪስ ትምህርት ቤት ዲን የሆኑት ካትሪን ቤከር እንዲህ ይላሉ። ሰዎች ስለ ህዝብ ጤና የተምታቱ መልእክቶችን እየሰሙ ነው። የፖለቲካ ሁኔታው በጣም ጫፍና ጫፍ ሆኗል። ስለዚህ በህዝቡ ዘንድ ጤናን አስመልክቶ በሳይንስ ላይ ያለው ጥርጣሬ ለህዝብ የሚተላለፉ የጤና መልእክቶችን ጎድቷቸዋል። በእርግጥ ሰዎች ከሚሰሟቸው የተምታቱ መልእክቶች አንጻር ተነስተው መሆኑ ይገባኛል። ይሁን እንጂ ይህ ነገር ዘላቂ ጉዳት ከሚያስከትሉ ነገሮች አንዱ ይመስለኛል። ትናንት ጠዋት ላይ ባይደን የአንድ ነጥብ ዘጠኝ ትሪሊየን ዶላር የተመደበለትን የኮሮና ቫይረስ የእፎይታ ህግ ፈርመዋል። ኢኮኖሚውንም ለማነቃቃት ጭምር ሲባል በህግ አውጪዎቹ ምክር ቤቶች የወጣው ይህ ሕግ ከሪፐብሊካን አባላት የአንዳቸውንም ድጋፍ አላገኘም። በተወካዮቹ ምክር ቤት የሪፐብሊካን መሪ የሆኑት ኬቪን መካርቲ ምክንያቱን እንዲህ በማለት ያስረዳሉ። ይህ ህግ የነፍስ አድን ህግ አይደለም። ገንዘቡም የእርዳታ ሂሳብ አይደለም። ይልቁንስ የግራ አክራሪዎች ከወረርሽኙ በፊት ያቀረቡት የውጪ ዝርዝር ነው። ፕሬዚደንት ባይደን የኮቪድ-19 የእፎይታ ህግ የሚሰጠውን ጥቅም ለአሜሪካ ህዝብ ለማስረዳት ከሚቀጥለው ሳምንት ጀምሮ በተለያዩ የአሜሪካ ግዛቶች እርዳታው ይኸውላችሁ በሚል የጉዞ ፕሮግራም የሚያደርጉ መሆኑም ተዘግቧል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ። ዘጋቢዎቻችንን እናመሰግናለን። አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። የዋይት ሀውስ ቤተ መንግስት በኢትዮጵያ ትግራይ ክልል ላይ በሚካሄደው ግጭት ተፈጸሙ በሚባሉት የሰብአዊ መብቶች አድራጎቶች ላይ የተሟላና ነጻ ምርመራ እንዲካሄድ ጥሪ አድርጓል። የአሜሪካ ድምጽ የዲፕሎማሲ ጉዳይ ዘጋቢ ሲንዲ ሴን ያጠናቀረችውን ዘገባ አዳነች ፍሳሀዬ ታቀርበዋለች። ተራራማ በሆነው የትግራይ ክልል የኢትዮጵያ ፌዴራል ኃይሎች ካለፈው ታሳስ ወር አንስቶ የክልሉ ገዢ ፓርቲ ከነበረው ህዝባዊ ወያነ ሐርነት ትግራይ ኃይሎች ጋር ሲዋጉ ቆይተዋል። በጦርነቱ በብዙ ሺህ የሚቆጠሩ ሰዎች ተገድለዋል፣ በክልሉ ውስጥ ከመኖሪያቸው ተፈናቅለዋል፣ ወደ ጎረቤት ሀገር ለመሰደድ ተገደዋል። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል በቅርቡ ባወጣው ዘገባ መሰረት የኤርትራ ወታደሮች በጥንታዊቷ ከተማ አክሱም ባለፈው ታህሳስ ወር በመቶዎች የሚቆጠሩ ሲቪሎችን ገድለዋል። የሰብአዊ መብቱ ድርጅት ፍጅት ፈጽመዋል ብሎታል። ሂዩማን ራይትስ ዋች የተባለው ሌላው የሰብአዊ መብት ድርጅት በበኩሉ ዘግየት ብሎ ባደረገው ተጨማሪ ጥናት ሲቪሎች በገፍ መገደላቸውን አረጋግጧል። የዋይት ሀውስ ቤተመንግስት ቃል አቀባይ ጄን ሳኪ ዩናይትድ ስቴትስ ትግራይ ውስጥ የተፈጸመውን የሰብአዊ መብት በደል በሚመለከት የተሟላና ነፃ ምርመራ እንዲካሄድ ትፈልጋለች ብለዋል። So the president is deeply concerned, highly engaged on this issue. presidentun We have, for, as you know, forces from Eritrea that are there, and we have forces from an adjoining region, Amara, that are there. እንደምታውቁት ትግራይ ውስጥ የኤርትራ ኃይሎች አሉ፣ የጎረቤት አማራ ክልል ኃይሎችም አሉ። እነዚህ ከክልሉ መውጣት አለባቸው። የትግራይ ሕዝብን ሰብአዊ መብት የማይረግጥና የዘር ማጽዳት ተግባር የማይፈጽም ኃይል መግባት አለበት። በምዕራብ ትግራይ የታየው የዘር ማጽዳት ተግባር መቆም አለበት። በትግራይ የሚካሄደው ግጭት የመኸር እህል እንዳይገባ በማሰናከሉ ሶስት ሚሊዮን የሚሆኑ ሰዎች የምግብ ረድኤት ጠባቂ ለመሆን እንደተገደዱ የተባበሩት መንግስታት ድርጅት አስገንዝበዋል። የሰብአዊ መብት ድርጅቶች በገለጹት መሰረት በትግራይ ገጠሮች አካባቢ ያለው ተደራሽነት ውስን ነው። የኢትዮጵያ መንግስት ግን ተደራሽነት የሉዓላዊነትና የጸጥታ ደህንነት ጉዳይ ነው ይላል። የተባበሩት መንግስታት ድርጅት ቡድኖች በፈለጉበት ቦታ ተንቀሳቅሰው ለመስራት አይችሉም። የኢትዮጵያ መንግስት ቃል አቀባይ ሬድዋን ሁሴን ዲስ ካንትሪ ኢዝ ኖት ኖ ማንስ ላንድ ኢት ሃዝ ኤ ጋቨርንመንት ኢት ኦንሊ ሃዝ ዲፊካልቲ ኢን ዘ ኖርዝ ይህች ሰው አልባ አገር አይደለችም። መንግስት አላት። በሰሜኑ ክፍል ብቻ ነው ችግር ያለባት። ስለሆነም በአንዳንድ ቦታዎች መንቀሳቀስ እንደማይችሉ ተነግሯቸዋል። ነገር ግን ጀብደኝነት በሚመስል ተግባር ውስጥ ገቡ። የተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድ በክልሉ ያለው የረሃብ ቀውስ ሰው ሰራሽ ነው ብለዋል ሁሉም ወገኖች አሰምርበታለሁ፣ ሁሉም ወገኖች ውጊያውን አቁመው ይህ ሰው ሰራሽ ሰብአዊ ቀውስ መፍትሄ እንዲያገኝ እንዲፈቅዱ ጥሪ እናደርጋለን። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የኖቤል ሽልማት ያገኙ የሚያነቃቁ ሰው ነበሩ። አሁን ግን በስቃይ ላይ ያለው ሕዝባቸው የሚገባውን ጥበቃ እያገኘ መሆኑን ለማረጋገጥ መስራት አለባቸው ብለዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ዘጋቢዎቻችንን እናመሰግናለን። ወደ ተከታዩ ዘገባ እንውሰዳችሁ። በሐሰት መረጃ ተመስርቶ የኢትዮጵያውያንን ሉዓላዊነት የሚጎዳ ድርጊት ይቁም የሚል መልእክት ያነገቡ ከኒውዮርክና አጎራባች ግዛቶች እንዲሁም ዋሽንግተን ዲሲና አካባቢው የተጓዙትን ጨምሮ በተለያዩ የዩናይትድ ስቴትስ ግዛቶች የሚኖሩ ኢትዮጵያውያንና ና ትውልደ ኢትዮጵያ በትላንትና እለት በኒውዮርክ ከተማ ሰላማዊ ሰልፍ አካሂደዋል። በኒውዮርክ ከተማ የሚገኙትን የተባበሩት መንግስታት ድርጅትና የኒውዮርክ ታይምስ ዋና መስሪያ ቤቶች ደጃፍን ጨምሮ በተለያዩ የከተማይቱ አደባባዮች የተካሄደውን ትዕይንተ ሕዝብ ሰልፎቹ እየተካሄዱ በነበሩበት ሰዓት ከአስተባባሪዎቹ አንዱን ካሉበት ስፍራ አግኝቶ ያነጋገራቸው አሉላ ከበደ እንደሚከተለው ያቀርበዋል። ዩናይትድ ስቴትስ እና የተቀረው ዓለም ላለፉት ሀያ ሰባት አመታት የት ነበራችሁ? ኢትዮጵያውያን በግብፅ ሲገደሉ፣ ሲዘረፉ፣ በሺዎች ሲገፉና ለስደት ለእንግሊዝ ሲዳረጉ የት ነበራችሁ? የሚሉ መፈክሮችን እያሰሙ ነበር። ተናቀለኝ አስቢሩ ሳሰፈ እባላለሁ። ከዚህ ከኒውዮርክ አካባቢ ነኝ። በዛሬ ሁለት እና በትላንትና ሁለት በተደረገው ሰላማዊ ሰልፍ አስተባባሪ ኮሚቴ በዲሲ አካባቢ እና በኒውዮርክ አካባቢ ባለው ግብረ ኃይል እኔ በዚህ በኒውዮርክ አካባቢ ያለውን ወቅት ዜ አስተባባሪዎች ውስጥ አንዱ ሆኜ እያገለገልኩ ነው ያለው። ኒውዮርክ ብዙ ጊዜ ሰላማዊ ሰልፎች ዜጋ ሰልፎች ይደረጋሉ

ለመጀመሪያ ጊዜ እየተደረገ በጣም ታላቅ ሰላማዊ የድጋፍ ሰልፍ ነው። ድጋፍ ሰልፉን የጀመርነው ከሰዓቱ ኤይት ኦክሎክ ዩናይትድ ኔሽን ፕላዛ ፊት ለፊት ነበረ። ወደ ቴን ኦክሎክ መፌን ሰፊ ላይ ከዋሽንግተን ዲሲ የተነሱ ኢትዮጵያኖቻችን ተቀላቀሉን። ከዛም በኋላ ወደ ኢለቨን ኦክሎክ ላይ ደግሞ ከቨርጂኒያ ኢትዮጵያኖች እንደገና መጥተው ተቀላቀሉን እና ይሄ ለኒውዮርክ በጣም ትልቅ ነው። አንደኛ ኒውዮርክ ብዙ ኮሚኒቲ የሌለበት የሀገር ሰሪሽ ለሆነ የተደረገ ያለው ያለው በሚዲያ እና በተለያዩ በጋዜጦችም በተለያዩ ነገሮች እየተነገረ ያለው ነገር እየሰማን ያለ ነገር በጣም የሚያስቆጭ ሀገር፣ የሀገር ጉዳት ነው። የሀገር ጉዳት ማለት የራስ ጉዳት ነው እና በመንገርገም እና በቁጭ ስሜት ድጋፉን ለመስጠት የወጣ ህዝብ እንግዲህ ዛሬ ያለው በአሁኑ ሰዓት ከዩናይትድ ኔሽንስ ፕላዛ ጨርሰን በፎርቲ ሰከንድ ስትሪት ወደ አስር ብሎት እየተጓዝን

ወደ ሁኔታ አቶ አክሊሉ አስተያየቶ እንደገለጹት ይበልጡን ስለ ኢትዮጵያ የሚነገረው የተሳሳተ ተጨባጭ ለሆነ መረጃ ይቀርባል ነው የሚለው እና ምንድን ነው በዋናነት በዚህ ሰላማዊ ሰልፍ ምን ማድረግ ነው የፈለጋችሁት? በተባበሩት መንግስታት ደጃፍ ስትገኙ፣ በኒውዮርክ ታይምስ መስሪያ ቤት እና ሲኤንኤን ደጃፍ ስትገኙ ምንድን ነው እንዲሆን የፈለጋችሁት? በመሰረቱ ዩናይትድ ኔሽን በኢትዮጵያ ጉዳይ ቃልቃ ነው ዩናይትድ ኔሽን ቴክስ ካውንስል በአሁኑ ሰዓት በኢትዮጵያ ጉዳይ ላይ ይዞ ያለው ቁጠባ ስስል እንዳልሆነ ና ያ የኢትዮጵያ ጉዳይ የኢትዮጵያ ነው የውስጥ ጉዳይ ስለሆነ ከዚያም አልፎ ችግር እንኳ ቢሆን በአካባቢ ባለው በአፍሪካ ሕብረት ነው መታየት ያለበት እንጂ ከዚያ አልፎ ሴኩሪቲ ካውንስል የሚያስገኝ ምንም ነገር የተፈጠረ እንደሌለ ለማሳወቅ ነው እዛ ድምፅ እናሰማ የነበረው። ከዚያም አልፈን እንግዲህ ወደ ሲኤንን እና ኒውዮርክ ታይምስ በምንመጣበት ጊዜ ደግሞ በተለይ ሲኤንኤን ሞሉን በቪዲዮ እያሳስተ በሚዲያ በጽሁፍ እያቀረቡ ያሉት ፈጽሞ ከእውነት የተራቀ እዚያው እንዲያው የተደረገ የማይባል አቪስ የሆነ ይሄ ቴክኖሎጂ ሲ የተራቀቀበት ዘመን ላይ ነው ያለ ነው እና ማንም በቀላሉ የፈለገውን አይነት ቪዲዮ አስፈቶ እንደ እውነት አስመስሎ ማቀ በምትበበት ዘመን ላይ ሲኤንኤንን የሚያስል ትልቅ ኒውስ ካምፓኒ እንደዚህ አይነት ነገሮችን በቀላሉ በርካይታ ያደርጉ

የሚቀርቡ ጽሁፎች ስለሆኑ ይሄ ደግሞ የሀገራችንን ገጽታ የሚጎዳን ስለሆነ እንደዚህ አይነት ነገሮች ላይ እንዲቆጠቡ የሚያፋስሉትን ማፋሰላዊ ግዴት ይህንኑ ጥያቄያቸውን ያዘለ ደብዳቤም ለተባበሩት መንግስታት ድርጅት ማስገባታቸውን የገለጹልን አቶ አክሊሉ ታፈሰ የመንግስታቱ ድርጅትም ሆነ ዩናይትድ ስቴትስ በኢትዮጵያ ያለውን ሁኔታ በተጨባጭ ማረጋገጥን ከሁሉ ማስቀደም አለባቸው ነው ያሉት። ኢትዮጵያ የኢትዮጵያውያን ናት። ያ ግልጽ መሆን ሊገባዋል። አማራ፣ ትግሬ፣ ሁሉም ኢትዮጵያውያን ናቸው። ኢትዮጵያውያን ኢትዮጵያን ኢትዮጵያውያን ኢትዮጵያን አይወሩም። ለ27 ዓመታት ብዙ ዜጎች ለተገደሉበት ለተገደሉበት ምክንያትና ማስረጃ አለን የሚሉ መፈክሮችንም አሰምተዋል። በሌላ በኩል በትላንትና እለት በተባበሩት መንግስታት ድርጅት በጸጥታው ምክር ቤት የተካሄደውን ስብሰባ የመሩት የወሩ የጸጥታው ምክር ቤት ሊቀመንበር ዩናይት ስቴትስ ተጠሪ አምባሳደር ሊንዳ ግሪንፊልድ በትግራይ የተካሄደው ጦርነት ንጹሐን ዜጎች ከከፋ አደጋ አፋፍ ደርሷል። የምግብ ክምችት ተሟጠዋል። ከፍተኛ የምግብ እጥረት አደጋም እየጨመረ ነው። እየተካሄደ ያለው ግጭት ሰብአዊ እርዳታ ለተቸግሩ ወገኖች በአፋጣኝ እንዳይደርስ እንቅፋት ፈጥረዋል ብለዋል። ሁሉም ወገኖች አሰምርበታለሁ፣ ሁሉም ወገኖች ውጊያውን አቁመው ይህ ሰው ሰራሽ ሰብአዊ ቀውስ መፍትሄ እንዲያገኝ እንዲፈቅዱ ጥሪ እናደርጋለን። ከዋሽንግተን ዲሲ ለተጠናቀረው ዘገባ አሉላ ከበደ። ከበደን እናመሰግናለን። ወደ ተከታዩ ዘገባ እንለፍ። በትግራይ ክልል ላለው አሳሳቢ እርዳታና የሰብአዊ መብት ጥሰት አስፈላጊው ትኩረት ሊሰጠው ይገባል ሲል የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ አስገነዘበ። መንግስት የዜጎችን ደህንነት በማስጠበቅ ረገድ ያለውን ቁርጠኝነት እንዲያሳይም ጠይቋል። ለመራጮች ምዝገባ ካሁኑ የበለጠ ትኩረት እንዲሰጥም ለመንግስትና ለምርጫ ቦርድ ጥሪ አቅርቧል። መለስካቸው አምሃ ስርስራለው ኢዜማ ዛሬ ረፋዱ ላይ በጠራው ጋዜጣዊ ጉባኤ በሁለት ዋና ዋና ወቅታዊ ናቸው ባላቸው ጉዳዮች ላይ መግለጫ ሰጥቷል። በሀገሪቱ የደህንነት ስጋቶችና በምርጫ 2013 ሂደት ላይ የደህንነት ስጋቶች ናቸው ካላቸው መካከል ባለፉት ሶስት ዓመታት በተለያዩ የሀገሪቱ ክፍሎች በተለይም በቡራዩ፣ በሻሸመኔ፣ በአርሲ፣ በጉራ ፈርዳ፣ በመተከልና አካባቢው፣ በምዕራብ ወለጋ፣ በኮንሶና ሌሎችም ቦታዎች በብሔር ማንነታቸውና በእምነታቸው ምክንያት ዜጎች በግፍ እንደተገደሉ ይዘረዝራል መግለጫው። ለነዚህ የወንጀል ድርጊቶች ዋነኛ ተጠያቂ ሕወሓት እንደሆነ ሲነገር ቢቆይም፣ ይላል መግለጫው፣ ከሕወሓት መወገድ በኋላም አልተቋረጡም። ይህ ክፍተት በመንግስት ደረጃ ያለውን አቅም ጥያቄ ውስጥ የሚያስገባ ሲሆን በተለያዩ አካባቢዎች በዜጎች ላይ ለሚፈጸሙ ወንጀሎች ተጠያቂ መሆን ያለባቸው አካላት አሁንም በነጻነት እየተንቀሳቀሱና እያደራጁ እንዳሉ ማሳያ ነው ብሏል። አሁን በትግራይ ክልል ያለው ሁኔታ ደግሞ የተለየ ትኩረት እንደሚሻ መግለጫው ይጠቁማል። አቶ ሀብታሙ ኪታባ የኢዜማ እጩ ተወዳዳሪ መግለጫውን አንብበዋል። በትግራይ ክልል ያለው አሳሳቢ የሰብአዊ ቀውስና የሰብአዊ መብት ጥሰት አስፈላጊ ትኩረት ሊሰጠው ይገባል። ኢትዮጵያውያን መንግሥትና ዓለም አቀፍ ድርጅቶች የዜጎችን ሕይወት ለመታደግ የሚያደርጉት ርብርብ ተጠናክሮ እንዲቀጥል እያስታወስን በክልሉ የተከሰተውን ከፍተኛ የሆነ የውሃ፣ የምግብ፣ የመድኃኒትና የሕክምና አገልግሎት እጥረት ለመቅረፍ የሚሰሩ የረታ ድርጅቶች መንግሥት አስፈላጊውን ድጋፍ እንዲያደርግ እንጠይቃለን። በሀገሪቱ የተለያዩ ክፍሎች የተፈጸሙ የሰብአዊ መብት ጥሰቶች በኢትዮጵያ ሰብአዊ መብት ኮሚሽን መሪነት ከመንግሥትና ከዓለም አቀፍ ሰብአዊ ድርጅቶች የቁስና የሙያ ድጋፍ እየተደረገለት የማጣራት ሥራ እንዲሠራ፣ አጥፌዎችም ለሕግ እንዲቀርቡ እና የተጎጂዎች እምባ እንዲታበስ እንጠይቃለን። በትግራይ ካለው ወቅታዊ ችግር ጋር ተጣምሮ የመጣውን የውጭ ጣልቃ ገብነት ጥያቄ ደግሞ ያነሱት ጋዜጠኞች ነበሩ። ፓርቲው የሚጠበቀውን ሰብአዊ ድጋፍና በአንዳንድ ሀያላን በሚሰነዘረው ጥያቄ ላይ አቋሙ ምንድን ነው የሚል ነበረ የጋዜጠኞቹ ጥያቄ። አቶ ኢዮብ መሳፍንት፣ የፓርቲው የእጩ ምልመላ ኃላፊ፣ የፓርቲያቸውን አቋም ገልጸዋል። የውጭ ኃይሎች ጣልቃ ገብነት ጥያቄ ውስጥ አለ ብዬ የማስበው ይሄ አሁን በአውሮፓ ህብረት፣ በአሜሪካ መንግስት በኩል እየተደረገ ያለውን ጫና በሚመለከት ከሆነ ይሄ በግልጽ በዩኤን የአንድ ሀገርን ሉዓላዊነት የማክበር ግዴታ ሁሉም ሀገሮች ላይ ያለ ምንም ሀያል ሀገሮች ቢሆኑ ምንም እርዳታ አድራጊ ሀገሮች ቢሆኑ የአንድን ሀገር ሉዓላዊነት ላይ ኢንተርፊር ማድረግ የሌለባቸው መሆኑ በግልጽ የተቀመጠ ዓለም አቀፍ ስምምነትና ዓለም አቀፍ ሕግ ነው። እሱን በመጣስ አንዳንድ ሀገሮች እኛ አንዳንዴ በእርዳታ በማስፈራራት አንዳንድ ጊዜም ዳይሬክት ኢንተርቬንሽን ሁሉ እናደርጋለን በሚል የተለያዩ ማስፈራሪያዎችን በውስጥ ጉዳዮቻችን ጭምር የአማራ ክልል እንደዚህ ያደርግ፣ የኦሮሚያ ክልል እንደዚህ ያደርግ እስከ ማለት የደረሱ ሀገሮች አሉ። ይህ በማንኛውም መልኩ ተቀባይነት የለውም። እንደ ኢዜማም ተቀባይነት ያለው ተግባር አይደለም። በዓለም አቀፍ ስምምነትም የተከለከለና የአንድን ሀገር ሉዓላዊነት የመዳፈር አዝማሚያ ዝንባሌ ስለሆነ እንደ ኢዜማ የምናወግዘው የማንቀበለው መሆኑን በግልጽ መናገር እንፈልጋለን። ሌላው የኢዜማ መግለጫ ትኩረት የምርጫው ሂደት ሲሆን በተለይም በእጩ ምዝገባ ሂደትና አጋጥሞኛል ባላቸው ችግሮች ላይ ነበረ። እንደ ፓርቲው መሪዎች ገለጻ ከሆነ ኢዜማ እጩዎቹን ምርጫ ቦርድ ማስቀምጠው የምዝገባ መርሃ ግብር በመጀመሪያዎቹ አራት ቀናት ለማጠናቀቅ ዝግጁ ነበረ። ይሁንና በምርጫ አስፈጻሚው አካል ማለትም በምርጫ ቦርድና በመንግስት በተፈጠሩ ጉድለቶች ምክንያት እቅዱን ተግባራዊ ለማድረግ እንዳልቻለ ፓርቲው ገልጸዋል። በዚህም ምክንያት ፓርቲው ለማስመዝገብ የፈለገውን እጩዎች ያህል ለማስመዝገብ እንዳልቻለ የኢዜማ የድርጅት ጉዳይ ኃላፊ አቶ ዋሲሁን ተስፋ በዝርዝር አቅርበዋል። ቢያንስ ኦሮሚያ ላይ ወደ 26 የሚሆኑ ምርጫ ወረዳዎች ላይ እጩዎቻችንን ማስመዝገብ አልቻለም። ኦሮሚያ ክልል ላይ ቢያንስ እነዚህ በቁጥር ሲጠቀሱ ወደ 230 አካባቢ እጩዎች ሊሆኑ ይችላሉ። ሶማሌ ክልል ላይ ቤንሻንጉል ላይ ቤንሻንጉል ላይ ለምሳሌ በጸጥታ ችግር ምክንያት ሁለት ወረዳዎች ላይ ለክልል ምክር ቤት ማስመዝገብ የነበረብንን 16 እጩዎች ማስመዝገብ አልቻልንም። በአጫቢ ጅምር እንዲመዘግቡልን ጠይቀን ያም ሊሳካ አልቻለም ብሎንና አንድ ምርጫ ወረዳ አለ እዛው ቤንሻንጉል መተማ ውስጥ ያለ ለተወካዮች ምክር ቤት ሁለት ውድድር ነው የሚካሄድበት። ሁለቱንም አስመዝግበናል። የክልል ምክር ቤቱ እጩ የሚመዘገበው ግን ለፌዴራል ፓርላማ ውድድር ከሚመዘገብበት አልፎ ወረዳ ላይ ነው። እዛ ቦታ ላይ ጸጥታ ችግር አለ፣ ማስመዝገብ አልቻልንም። በተደጋጋሚ ይገልጸናል። 16 እጩ እዛ ላይ ማስመዝገብ አልቻልም። ሶማሌ ክልል ላይ አብዛኛዎቹ ቦታዎች ላይ ለክልል ምክር ቤት መመዝገብ የነበረባቸው እጩዎች በዚህ ችግር ሊመዘገቡ አልቻሉም። ፓርቲው በጽሁፍ መግለጫው ላይ እንዳሰፈረው ለዚህና ተመሳሳይ ችግሮች መፍትሄ ነው የሚለውን በምክረ ሀሳብ ወይንም በመፍትሄ ሀሳብ ደረጃ ዘርዝረዋል። አቶ ሀብታሙ ኪታባ መንግስት በምስራቅ ወለጋና በምዕራብ ወለጋ እንዲሁም በቤርሻንጉል ክልል ምርጫን ለማካሄድ የሚያስችል የጸጥታ ሁኔታ መፍጠር አለበት። ከዚህም በተጨማሪ በየክልሉ ላሉ ካድሬዎችና የጸጥታ መዋቅር ላለፉት አምስት የስሙላ ምርጫዎች ሲያደርጉ እንደነበሩት የተፎካካሪ ፓርቲ ተወዳዳሪዎችን ከማዋከብ እና ከማስፈራራት እንዲቆጠቡ በይፋ ትዕዛዝ እንዲሰጥልን እንጠይቃለን። ምርጫ ቦርድ ላለበት የአቅም ውስንነት በተለይ የክልል መንግስታት የቢሮና ተያያዥ ችግሮች በማመቻቸት ረገድ የማይተካ ሚና ያላቸው በመሆኑ ልዩ ትኩረት ሰጥቶት በፍጥነት የሚተገብሩት ስራ እንዲያደርጉት መመሪያ እንዲተላለፍ እንጠይቃለን። ምርጫ ቦርድ የጸጥታ ችግር ያለባቸውን ቦታዎችና በጣቢያዎች በቂ መመዝገቢያ ጊዜ ባለመሰጠቱ፣ እንዲሁም አሁን ድረስ ሊገኙ ባልቻሉት የምርጫ ክልሎች ባቀረብነው ዝርዝር መሠረት እጩዎቻችንን በማዕከል እንዲመዘግብልን እንጠይቃለን። እንደ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ከሆነ የእጩዎች ምዝገባ ሌላ የሚያመለክተው ችግር እና የመፍትሄ ፍለጋ ተግዳሮትም አለ። በእጩዎች ምዝገባ ሂደት የታዩ ችግሮች በአስርና ከዚያ በላይ በሆነ እጥፍ ተራብተው ይመጣሉ። የመመዝገቢያ ጣቢያዎች፣ ጽህፈት ቤቶች ወደ 50 ሺህ ከፍ ይላሉ። በጥቂት ሺዎች ከሚቆጠሩ እጩዎች ወደ 50 ሚሊዮን መራጮች ሊመዘገቡ ነው። ለዚህ ከወዲሁ በብርቱ መዘጋጀት ያስፈልጋል ይላል ዜማ። የኢትዮጵያ ብሔራዊ ምርጫ ቦርድ ትናንት በሰጠው ጋዜጣዊ መግለጫ በእጩዎች ምዝገባ ወቅት የተፈጠሩ ችግሮችን መዘርዘሩንና መፍትሔ ለመስጠት ያደረገውን ጥረት መተንተኑ ይታወሳል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ሚያ ክልል በሆሮ ጉድሩ ወለጋ ዞን በተለያዩ ወረዳዎች ከቅዳሜ የካቲት ሀያ ሰባት ሁለት ሺ አስራ ሶስት አመተ ምህረት ጀምሮ በተከታታይ ቀናት ማንነትን መሰረት አድርጎ በደረሰባቸው ጥቃት ሕጻናትና ሴቶችን ጨምሮ በአሰቃቂ ሁኔታ መገደላቸውን የአሜሪካ ድምጽ ያነጋገራቸው ከጥቃቱ የተረፉ ነዋሪዎች ተናግረዋል። ነዋሪዎቹ እንደሚሉት ኦነግ ሸኔ የተባሉ ታጣቂዎች የአማራ ተወላጅ የሆኑ ነዋሪዎችን እየለዩ ጥቃት ማድረሳቸውን ገልጸዋል። ህይወታቸው ካለፉ ሰዎች በተጨማሪም ቆስለው ወደ ሆስፒታል የተወሰዱ በርካቶች መሆናቸውን ተናግረዋል። ከጥቃቱ የተረፉ ነዋሪዎችም ቢሆኑ በአሁኑ ሰዓት የመንግስት የጸጥታ ኃይሎች አሉበት ወደ ተባሉት ቀበሌዎች በእግራቸው እየሸሹ መሆኑን ገልጸው መንግስት ሕይወታችንን ይታደግልን ሲሉ ጠይቀዋል። በሌላ በኩል የኦሮሚያ ክልል ፖሊስ ኮሚሽን ምክትል ኮሚሽነርና የኮሚኒኬሽንና ሚዲያ ኃላፊ ጌታቸው ኢታና ጥቃቱ መድረሱን ገልጸው እስካሁን ባላቸው መረጃ አርባ ሁለት ሰዎች በኦነግ ሸኔ መገደላቸውን አረጋግጠዋል። ጃልመሮ በሚል ቅጽል ስም የሚታወቀው የኦሮ የኦሮሞ ነጻነት ሰራዊት የምዕራብ ኦሮሚያ አዛዥ ኩምሳ ድሪባ እርሱ የሚመራው ጦር ማንነትን ዘርና ሃይማኖትን መሰረት አድርጎ ጥቃት እንደማይፈጽም ገልጾ የአማራና የኦሮሚያ ክልል ልዩ ኃይሎች ናቸው ብሏል። ከጥቃቱ የተረፉና ቤተሰቦቻቸውን በጥቃቱ እንዳጡ የሚናገሩ ነዋሪዎች ግን የጦር መሳሪያ በሚገባ የታጠቁና የኦነግ ሸኔ መለያ ልብስ የለበሱ በኦሮሚኛ ቋንቋ የሚናገሩ ታጣቂዎች እንዳጠቋቸው ገልጸዋል። የክልሉ ፖሊስ ኮሚሽን በበኩሉ ኦነግ ሸኔ ጥቃቱን ከፈጸመ በኋላ ላ ሁሌም የሚያሳብብበት አካል ይፈጥራል ብሏል። ሁሉንም ወገን ያካተተው ዘገባ እንደሚከተለው ይቀርባል። ሼክ ሰኢድ ሐሰን ወለጋ ውስጥ የተወለዱ የ55 ዓመት አዛውንት መሆናቸውን በስልክ ለአሜሪካ ድምፅ ገልጸዋል። በሆሮ ጉድሩ ወለጋ ዞን ጃርቴ ወረዳ ሃሮዳዲ ቀበሌ ገበሬ ማህበር ውስጥ ነዋሪና አርሶ አደር እንደሆኑም ተናግረዋል። ከትላንት በስቲያ ማክሰኞ የካቲት 30 2013 ዓ.ም ከ10 ሰዓት ጀምሮ እስከ አንድ ሰዓት አካባቢ ድረስ ብዛት ያላቸው ታጣቂዎች መጥተው በመኖሪያ ቤቶች ላይ ጥቃት እንደፈጸሙባቸው ይናገራሉ። ታጣቂዎች ናቸው ያው መጥተው ወደ አካባቢ እንግዲህ ተኩስ ጀመሩ። ህዝቡን ግማሽን እያረዱ ግማሽን በጥይት ደግሞ እያሰኙ እንዳ እያሉ እኔ ያው አምስቶቹ ያው አፈር ለብሰዋል ተቀብረዋል። ሶስቱ ወደ ሐኪም ሄደዋል። በዛ ላይ በአጠቃላይ አሁን የተቀጠረው ሀያ ሁለት ሬሳ ተቀብረዋል። ዛሬው አሁኑም ገና እየተለቀመ ነው ገና ሼክ ሰኢድ ከሌሎች የመንደሩ ሰዎች ጋር የመንግስት የጸጥታ አካላት አሉበት ወደ ተባለው አቅራቢያ ቀበሌ እየሄድን ነው ብለውኛል፣ በስልክ ሳነጋግራቸው። በጥቃቱ የተገደሉ የቤተሰባቸውን አባላት በስም ገልጸውልናል።

በአንድ ቀን አምስት ቤተሰብ ማውጣት ማለት ብቻ መሬት መክቻ መሬት ማለት ነው። በጥቃቱ የተገደሉብኝን አምስቱን ቤተሰቦቼን ከደጃፌ ላይ ነው የቀበርኳቸው ብለዋል። ጥቃቱንም ያደረሱባቸው ኦነግ ሸኔ የተባሉ ታጣቂዎች መሆናቸውን ገልጸው፣ ቀደም ብሎ ዛቻ የሚደርስባቸው እንደነበር ተናግረዋል። ሳካ ነው ያሉት። ወሎ አይቀመጥም አማራ አይቀመጥም ሀገራችን ይዛችሁ ውጡ የኛን ሀገር ይዛችሁ በኛ ሀገር እያሉ ብዙ ይፎክሩብናል። ከዛም ይህን እያሉ እየተጨናለን እንደሰነበትም ይህን በሌላ በኩል በዚሁ በሆሮ ጉድሩ ወለጋ ዞን አቤ ደንጎሮ ወረዳ ደቢስ ቀበሌ ውስጥ ኦነግ ሸኔ በተባሉ ታጣቂዎች የካቲት ሀያ ሰባት ሁለት ሺ አስራ ሶስት አመተ ምህረት ሰላሳ አንድ የአማራ ተወላጆች ታግተው ወደ ጫካ መወሰዳቸውንና ከነዚህም ውስጥ ሰባቱ ሲያመልጡ ሀያ አራቱ መገደላቸውን ለደህንነታቸው እንደሚሰጉ ገልጸው ስማቸውን እንዳንጠቅስ የጠየቁ የአይንማኝ ለአሜሪካ ድምጽ ተናግረዋል። ነዋሪው በእለቱ ተፈጸመ ያሉትን ለአሜሪካ ድምጽ ሲያስረዱ ከዚህ ቀደም በህዳር ወር ላይ በሌላ ቀበሌዎች ውስጥ ሲኖሩ የነበሩና ተመሳሳይ ጥቃት ደርሶባቸው ቤታቸው ተቃጥሎ ንብረታቸው ሲወድም ወደዚች ደቢስ ወደተባለች ቀበሌ ወደሚገኝ ባለ እግዚአብሔር የተባለ ቤተ ክርስቲያን ዙሪያ መኖር ጀምረው ነበር ይላሉ። ቅዳሜ ዕለት ከጠዋቱ አምስት ሰዓት ላይ አንዳንዶቹን ስብሰባ፣ አንዳንዶቹን ደግሞ ክትባት አለ በሚል ጥሪ ወደ ቤተ ክርስቲያን እንዲሰባሰቡ ካደረጓቸው በኋላ ሰላሳ አንድ የሚሆኑት ከጫካ ውስጥ በወጡ ታጣቂዎች ታግተው መወሰዳቸውን ገልጸዋል።

ሰማኒያ ወይ መቶ ኪሎ ሜትር ከወስዱ በኋላ ነው እኚህ ግለሰብ እንደሚሉት ከዚህ ጥቃት በኋላ ጥቃቱ የደረሰባቸው ቀበሌና ሌሎች አራት ቀበሌ ነዋሪዎችን ጨምሮ አካባቢያቸውን ለቀው መከላከያ አለበት ወደ ተባለው አቅራቢያ ያለ ምግብ ውሀና መጠለያ እስከ ሀሙስ ድረስ ሜዳ ላይ ተበትነው እንደሚገኙ ገልጸው ምን እንደሚያደርጉ የት እንደሚሄዱ ግራ እንደተጋቡ ተናግረዋል በዚህ ቀበሌ ውስጥ በጥቃቱ እናቷ ሰዓቷን ማጣቷንና አንድ የሰባት ወርና አንድ የሶስት ዓመት ወንድምና እህቷን ይዛ እንደምትገኝ በስልክ የገለጸችልን ታዳጊ በሁኔታው ግራ መጋባቷን ነግራናለች። እርሷም እድሜዋ አነስተኛ መሆኑንና አብረው የተፈናቀሉ ሰዎች ሕጻናቱን በመያዝ እየረዷቸው እንደሆንም ገልጻለች። ልጄን ጨምሮ አራት ቤተሰብ አጥቻለሁ ያሉንንም በስልክ አነጋግረናል። ራቱ ፊት

ከነዚህ ታገቱ ከተባሉት ሰላሳ አንድ ሰዎች ሀያ አራት ሰዎች መገደላቸውን በስምና በእድሜ ለይተው ገልጸውልናል። አብዛኞቹ የአንድ ቤተሰብ አባላት እንደሆኑም ተናግረዋል። በሌላ በኩል የኦሮሚያ ክልል ፖሊስ ኮሚሽን ምክትል ኮሚሽነርና የኮሚኒኬሽንስና ሚዲያ ኃላፊ ጌታቸው ኢታና በዚህ ሁለት ቀናት አርባ ሁለት ሰዎች መገደላቸውን አረጋግጠውልናል። አሁን በተባለውም በሀያ ሰባት ስድስት ሁለት ሺ አስራ ሶስት በሆሮ ጉድሩ ዞን ባሪ ገንጎሮ ወረዳ ዳቢስ ቀበሌ በሚባል አካባቢ ላይ ከሌሊቱ ሰዓቱ በውል አይታወቅም። በኦነግ ሸኔ ወደ ሰላሳ አንድ ሰው ታፍኖ ተወስዶ እዚህ ውስጥ ወደ ሀያ ሁለት የሚሆን ሰዎች ተገለው ተጠኝ ደግሞ በበለጥ ወደ ቤታቸው የተመለሱበት ሁኔታ አለ። እንደዛውም በሆሮ ጉድሩ በጃርቴ ጃርደጋ በፈሮ ዳሪ ቀበሌ ገብሬ ማህበር ሀያ ሰው ነው የተገደለው። ከዚህ ውስጥ ሴቶች አሉ፣ ወንዶች አሉ። በተጨባጭ ግን ሀያ ነው ባለኝ መረጃ። ምክትል ኮሚሽነር ጌታቸው ኦነግ ሸኔ የተባለው የታጠቀ ቡድን በጫካ ውስጥ ሆነው በሽምቅ ታጥቆ የተንቀሳቀሰ እንደሚገኝ ገልጸው፣ በየጊዜው እየወጣ በድንገት ሰላማዊ ሰዎችን እየገደለ ተመልሶ ወደ ጫካ ይገባል ብለዋል። ጃልመሮ በሚል ቅጽል ስም የሚታወቀው የኦሮሞ ነጻነት ሰራዊት የምዕራብ ኦሮሚያ አዛዥ ኩምሳ ድሪባ ከአምቦ ዘጋቢያችን አኮር መልካካል በ ስልክ በነበረው ቆይታ በድርጊቱ እጃችን የለበትም ሲል አስተባብሏል። ማንነትን ዕላማ አድርጎ ጥቃት አይፈጽምም። ሃይማኖትን፣ ዘርን ለይቶ ዕላማ አድርጎ ጥቃት የሚፈጽምበት ምንም አይነት ምክንያት የለውም። እየተገደለ ያለው ኦሮሞ ነው። እየገደሉ ያሉት መንግስት አምባገነን እስከ አፍንጫቸው አስታጥቆ ወደ ኦሮሚያ ክልል ያስገባቸው የአማራ ክልል ልዩ ኃይል እና የኦሮሚያ ክልል ልዩ ኃይሎች እንዲሁም ማፊያ መንግስታዊ አካል የሆኑት የታጠቁ ኃይሎች ናቸው። ግድያ በጠቀስካቸው ስፍራዎች ብቻ አይደለም እየተካሄደ ያለው በመላው ሀገሪቷ፣ በኢትዮጵያ ውስጥ ቀን በቀን የሰው ልጅ ይገደላል። አሁን አሁን ግድያ በ ባህል ሆኗል፣ ልል ይችላለሁ። ይህ እንዲሆን ደግሞ ያደረጉት ብዙ ስፖንሰሮች አሉ። በዚህ ሁሉ ተጠያቂና ኃላፊነት መውሰድ ያለበት አምባገነናዊ መንግስት ነው። ቤተሰቦቻቸው የተገደለባቸውና ከጥቃቱ ያመለጡት በበኩላቸው ጥቃቱ የሚፈጸሙባቸው በየጫካው የሚንቀሳቀሱ ታጣቂዎች መሆናቸውን ይናገራሉ። ታከራቸው ብለን የምናያቸው እኛ ራሳቸው የሰሩ የተሰሩ

ብሎ ኢንፎርሜሽን ካደርጉ ኢንፎርሜሽን ለነሱ ኮሌክት አሉ የሚሰጥ ደግሞ የአካባቢ ተወላጅ የሚያሳድር ነው። ከኛ ጋር ያደግ ወጣት ከኛ ጋር ብልቶ እኛ ጋር ጠጥቶ ያደግ ወጣት አካባቢ ነው። እንግዲህ ምክትል ኮሚሽነር ጌታቸው በበኩላቸው ታጣቂው ኃይል ጥቃቱን ከፈጸመ በኋላ ሲጠየቅ ሁሌም የሚፈጥረው ምክንያት አለው ብለዋል። በተለይ በአራቱ ወለጋዎች ሲፈጸም የነበረውን መጀመሪያ በተለይ በምዕራቡ እና በደቡቡ የኦሮሚያ ክልሎች ላይ ዞኖች ላይ በአራቱም የወለጋ ክፍሎች ላይ በጣም ኮንደክሽን ሕዝብን ሲጨፍጭፍ የነበረው በቄለም ወለጋና በምዕራብ ወለጋ ክፍለ ደግሞ በምስራቅ ወለጋም እንደዛው ነበረ አሁን በእነዚህ ሶስቱ ዞኖች ንጽጽር ሲታይ የተሻለ የሰላም ሁኔታ አለ አሁን ያ ሀይል በተለይ የጁንታ ሀይል ከተመታ በኋላ ይሄ ሀይል ሲደገፍበት የነበረው በዛ ጠረፋማ አካባቢዎች ስለሆኑ ወደዚህኛው አካባቢ አሁን ወደ ሆሮ ጉድሩ ዞን ውስጥ መሽገዋል የዚህ ሆሮ ጉድሩ ዞን ውስጥ የሚመሽገው የታጠቀ ሀይል በተጨባጭ ታጥቆ የሚንቀሳቀሱበት ሁኔታ ብቻም ሳይሆን በስውር በጥበብ ነው የሚንቀሳቀሱ ሰው በሌለበት ሰራዊት በሌለበት የመንግስት ፖሊስ በሌለበት አካባቢ ይንቀሳቀሱ እና በተወሰነ ሰዓት ላይ ጥቃት ፎቶ ነው የሚሄዱት እና አሁንም ነግርሽ በተለያዩ ጊዜያት የተደረጉ ነገሮች ናቸው። ነገር ግን እነዚህ ጊዜያት ሲያደርጉ የመንግስት የታጠቀ ሀይል የመከላከያ ይሁን የፖሊስ የፌዴራል ፖሊስ ይሁን የክልሉ የሰታ ሀይል ይሁን ሚሊሻ ይሁን በመተባበር እነዚህ ሀይሎች በማሳደድ የተከደበት ሁኔታ አምልቶ በሌላ አቅጣጫ በሚያደርጉበት ሁኔታዎች ናቸው የሚፈጠሩት። በሌላ በኩል ኮሚሽነር ጌታቸው ጉዳዩ የብሔር መልክ መያዝ የለበትም፣ ኦነግ ሸኔ በወለጋ ጥቃት እያደረሰ ያለው በሁሉም የማህበረሰብ ክፍል ላይ ነው ብሏል። መንግስትም ይህንን ሀይል በቁጥጥር ስር ለመዋል ጠንክሮ እየሰራ ነው ያሉ ሲሆን የአማራ ክልል ጸጥታ ልዩ ሀይል በቦታው አለ የተባለውን በተመለከተ ከአማራ ክልል የኮሚኒኬሽን ቢሮና ከፖሊስ ኮሚሽን መረ መረጃ ለማግኘት ያደረግነው ጥረት አልተሳካም። ምክትል ኮሚሽነር ጌታቸው በበኩላቸው ይህ ፈጽሞ ያልተደረገና የማይሆን ነገር ነው ብለውታል። ያነጋገርናቸው ነዋሪዎች በዚህ አካባቢ ተለይቶ ጥቃት እየደረሰበት ያለው የአማራ ተወላጅ ነው ይላሉ። ህይወታቸው ካለፉት በተጨማሪም በህይወት የተረፍነውን መንግስት ይድረስልን ሲሉም ይጠይቃሉ። ለአሜሪካ ድምጽ ጽዮን ግርማ ከሲልቨርስፕሪ አድማጮች፣ የዜናና የትንታኔው መጽሄት የሚስተናገዱበትን ክፍለ ጊዜ አጠናቀን ሁለተኛው አጋማሽ ላይ ደርሰናል። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። በዌብሳይታችን አማሪክ ዶት ቪኦኤኒውስ ዶት ኮም ላይ እንገኛለን። በአት ቪኦኤ አማሪክ የፌስቡክ ገጻችን ላይ የቀጥታ ስርጭታችን እየተላለፈ ይገኛል። ሀሽታግ ቪኦኤ አማሪክ ብላችሁ ደግሞ በትዊተር ተከተሉን። ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ሞቢል ላይ ታገኙናላችሁ። ከሰኞ እስከ አርብ አህዱ ራዲዮ 94.3 ላይም እንገኛለን። ለሞባይል ስልኮቻችሁ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ታገኛላችሁ። ለአስተያየቶቻችሁ ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 ነው። በድምፅ በተቀረጸው መመሪያ መሰረት አስተያየቶቻችሁን አኑሩ። 2022513505 በሚለው ቁጥራችን ዋትሳፕ ብቻ ተጠቅማችሁ መልእክት አልወሩልን የኢሜል አድራሻችን ደግሞ ሆርን አት ቪኦኤ ኒውስ ዶት ኮም ነው የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ የዕለቱ ዋና አዘጋጅ ሰለሞን አባተ ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ ወደ ተከታዩ መሰናዶ እንለፍ። ተከታዩ መሰናዶ ለጥያቄው መልስ ነው። ለዛሬው የጥያቄው መልስ የጋበዝናቸውን ሁለት የፖለቲካ ፓርቲ አመራሮች ይዘን እንደሚከተለው አዘጋጅተነዋል። እንግዲህ ከአድማጭ የተነሱ ጥያቄዎችን ይዘን ነው ሁለት እንግዶችን የጋበዝነው። እንግዶቻችን የአረና ትግራይ ለሉዓላዊነትና ለዲሞክራሲያዊ ፓርቲ የሕዝብ ግንኙነት ኃላፊ እና የትግራይ ክልል ጊዜያዊ አስተዳደር ምክትል የሕዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴ እንዲሁም የአማራ ብሔራዊ ንቅናቄ አብን ምክትል ሊቀመንበር አቶ ዩሱፍ ኢብራሂም ናቸው። ሁለታችሁም አቶ አምዶም ከ መቀሌ አቶ ዩሱፍ ደግሞ አሁን ደስ የነኝ ያለሁት ብለውናል። ሁለታችሁም ለአድማጮቻችን ጥያቄዎች ምላሽ ለመስጠት ፈቃደኛ ስለሆናችሁ በአድማጮቻችን ስም እጅግ አርጌ አመሰግናለሁ። እናመሰግናለሁ። እናመሰግናለን። እኛም ወደ ጥያቄዎቹ እንለፍ። በኢትዮጵያ በሰሜኑ የኢትዮጵያ ክፍል ቀውስ ከተከሰተ በኋላ ቀድሞውንም አከራካሪ ሆኖ የቆየው የአማራና የትግራይ ክልል ወሰን ጉዳይ ወደ ተካረረ ሁኔታ ውስጥ የገባ ይመስላል። አረና ትግራይ ለዲሞክራሲያዊ ፓርቲ ባለፈው ሳምንት ባወጣው መግለጫ በአማራ ክልል የተያያዙ አካባቢዎች ህገ መንግስቱን ተከትሎ መቋጫ እስኪበጅለት ድረስ በትግራይ ክልል መስተዳደር ስር እንዲቆይ ሲል ጠይቋል። የአማራ ክልል መንግስት በበኩሉ ደግሞ አማራ ክልል የያዘው ምንም አይነት የትግራይ ክልል እንደሌለ ገልጾ ከዚህ ቀደም በህይወት በግዳጅ የተያዙ እና ነጻነታቸውን የተቀሙ ነዋሪዎችን ነው ነጻ ያወጣ ነው ብለዋል። እንግዲህ ይህ ዘገባ በአሜሪካ ድምጽ ላይ የተላለፈ ነው። ይህን ዘገባ ተከትሎ በጉዳዩ ላይ ተጨማሪ ውይይት ቢደረግበት ለአድማጮቻችን መረጃን ይሰጣል፣ የመፍትሄ ሀሳብም ያመላክታል በሚል ነው ሁለታችሁን የጋበዝናችሁ። በኢሜይል፣ በዋትሳፕ እና በፌስቡክ ገጻችን እንዲሁም በድምጽ በዛ ያሉ ጥያቄዎች ደርሰውናል። የጥያቄዎቹ ይዘት ግን ቁጥራቸው ቢበዛም ተመሳሳይነት አለው እና ተመሳሳይ የሆኑትን ጥያቄዎች በአንድ ላይ ላይ ያቀናጅተን እንዲሁም ደግሞ እናንተን የማይመለከታችሁን በቀጥታ ምክንያቱም እናንተ በፖለቲካ ፓርቲ ውስጥ ሆናችሁ የምትሰሩ ናችሁ ና እናንተን የማይመለከታችሁን ደግሞ ትተን በጠቅላላ ለውይይቱ ይጠቅማል ያልናቸውን ጥያቄዎች ይዘን መጥተናል። በዚህ አጋጣሚ አድማጮቻችን በርከት ያሉ ጥያቄዎችን ወደ እኛ ብትልኩም እንዳልኩት ለዚህ ለእነሱን ይመለከታቸዋል ያልናቸውን ጥያቄዎች ነው ና ለዛሬ የምናደርሰው በሱ ላይ ይሆናል ውይይታችን። ወደ ጥያቄዎች ልለፍ ካሳሁን፣ ይበልጣል ከዋሽንግተን ዲሲ ሲሉ በላኩልን ጥያቄ ጤና ይስጥልኝ። ወሳኝና ወቅታዊ በሆነው ጉዳይ እንግዶችን ስለጋበዛችሁልን እናመሰግናለን። እንግዶቹም በተቻለ መጠን ከወገንተኝነት ነፃ በሆነ መንገድ ጥያቄዎቻችንን በአግባቡ እንደሚመልሱልን ተስፋ አደርጋለሁ ካሉ በኋላ በአማራና ትግራይ ማህበረሰቦች መካከል የነበረው ማህበራዊ ና ፖለቲካዊ ግንኙነት በታሪክ ጤናማ ነበር ብለው ነው አስተያየታቸውን የሚሰጡትና ያነሱት ጥያቄ አለ። አሁን ችግር አለ ይላሉና የችግሩ ታሪካዊ ምክንያት ምንድን ነው? አንደኛው ጥያቄያቸው ነው። ሁለተኛ ጥያቄያቸው በየራሳቸው የዘውግ መስመርና አስተሳሰብ በተጠመዱ የፊት ለፊት ሰዎች ወይም ሊሂቃን ችግሩ በሰላም እንዴት ሊፈታ ይችላል ብለው ሁለት ጥያቄ ነው የሚያነሱት። በጣም ወደ ታሪክ ዝርዝር ጉዳይ ሳትሄዱ አጠር አጠር አድርጋችሁ መልሱልን። ከአቶ አምዶም ልጀምር። እንደሚታወቀው ኢትዮጵያ እንደዚህ አከላለል የኢህአደግ አከላለል የተለየ ነው እና በዚህ ሁኔታ ከታሪክም ከቋንቋም ከባህልም ከብሔርም የተያያዘ ነው አከላለሉ። ይሄ እንደ ትግራይ ክልል ስናየው ትግራይ ክልል ከነበራት

ይሄ ጉዳይ ሲታይ አዲሱ አከላለል በሶስት አራት እጥፍ እንዲቀንስ ያደረገው የትግራይ ክልል ይሁን እንጂ አዲሱ አከላለል በብሔር ሲነሳ ከአማራ ክልል የተነሳ ጥያቄ ነበረ። ይሄ ራያ ራያና ወልቃይት የአማራ ርስት ነው የሚል ጥያቄ ቀርበዋል። ይሁን እንጂ የራያ መንገድ የታወቀው ከቀደመ ወያኔ በኋላ እንደ ቅጣት ነው የተወሰደው። የወልቃይትም በተመሳሳይ መልኩ ነው። ስለዚህ ያለው የትግራይ መሬት በተለይ እንደ ግዛት ብንወስደው በርስ ቢታሰብ፣ በሶስት አራት እጥፍ ያነሰው ይሁን እንጂ መንቀሳቀሻ የፖለቲካ አጀንዳ ተደርጎ እንዲወሰድ ከፍተኛ ግፊት እየተደረገበት ነበረ። ሕገ መንግስት መሰረት አድርጎ የተዋቀረው የአሁኑ መሬት አማራ ክልልም ሆኖ ያውቅም ነበረ፣ ጎንደር ወይም ወሎ በሚል ነው። ስለዚህ አማራ ክልል አዲስ ነው፣ ሀያ ሰባት አመት ነው። ትግራይ ክልልም አዲስ ነው፣ ኦሮሚያም እንደዛ። ስለዚህ ወደ ድርስ ሲመጣ ትግራይ ተጠቃሚ ይሆናል። ምክንያቱ ታሪካዊ ማስረጃዎች አሉ። ለምሳሌ ወልቃየት ስንወስድ ከአጤ ቴዎድሮስ በፊት የነበረው ድጃት ዜ ይባላሉ። በእሳቸው የገዙት ወልቃየት እንዳለ ሰሜን በሙሉ እስከ አርማጭሆ፣ ከራስ ዳሽን ወደ ሰሜን በኩል ያለው ትግራይ እንዲሁም ኤርትራም ጭምር አውረብ ይጎዝ ነበር። በደቡብ ክልል ያለው ደግሞ እስከ አል ውሀ ምላሽ ይጎዝ ነበር ነገር ብዬ እንኳን ከአጤ ከዚህ በፊት የነበረውን እንኳን ብንወስድ ማለት ነው። ስለዚህ ይሄ ታሪካዊ አንድምታ የሚባለውን ለትግራይ ጎድቶታል። ወደ ክርክር ከመጣም ይሄ ከህገ መንግስት ውጭ ነው። እኛ ለሁለቱ የህዝቦች ክልል ሰላም ሲባል ህገ መንግስቱ መሰረት ያደረገ ጥያቄ መቅረብ አለበት፣ ህገ መንግስቱ መሰረት ያደረገ ምላሽ እናስፈልጋል የሚል እምነት አለ። ካልሆነ በኢትዮጵያ ያለው አስከላለም ሙሉ በሙሉ እንደ አዲስ ይፈርሳል። ኢትዮጵያን ወደ ለየለት የእርስ በርስ ጦርነት ትገባለች እና አማራ ክልል ወሮ የያዘው ወሮ ማለት ይሻላል። ምክንያቱም የህግ ማስከበር የሚል ነበረ ግን ከገባ ነው አንመጣም የሚል ምላሽ ስለተሰጠ ይሄ ለማንም አይጠቅምም። መከላከያ፣ የኤርትራ ሰራዊት ጦርነት ላይ ሲገቡ የአማራ ክልልም ሀይሎችም ገብተዋል እና በደማችን ምን ያስመለስ ነው የሚል እንትን አለ። ይሄ አንድ ህግ ማስከበር መሆኑ ነው የኢትዮጵያ ፌዴራላዊ መንግስት ያወጀው ዘዛ ከሆነም ደግሞ ወደ ህግ ጥቃት በፊት ወደ ነበረበት መመለስ አለበት የሚል ነው እምነታችን። ይሄ በግጭት ምክንያት መሆን የለበትም ምክንያቱም ህግንም ራስ አለው። ወደዛ የምንገባ ከሆነ ደግሞ እስከ ሰባት መቶ ሺህ በላይ ህዝብ ከወልቃይትና ሆማራ ከምዕራባዊ ዞን አካባቢ ተፈናቅሏል። ወደ ነበረበት ሲመለስ ወደ ቀድሞ አስተዳደር ሲመለስ ህጋዊና ህገ መንግስታዊ ማግኘት ይችላል። ይመልእሺ አቶ አምዶ አቶ ዩሱፍ እርስዎ ምንድን ነው ምላሾ? በጣም አመሰግናለሁ። በኢትዮጵያ ፖለቲካ ውስጥ እጅግ በጣም ውስብስብ በሚባሉት ጉዳዮች መካከል አንዱ ለዘመናት ወዳጅ እና በፍቅር የኖረው የትግራይና የአማራ ህዝብ መካከል ከቅርብ ዘመናት ወዲህ የተፈጠረ ቅራኔ ነው። እነዚህን የራያና የወልቃይት ጉዳይ ስናነሳ በዋናነት መታየት ያለበት የዛሬው የወልቃይትና የራያ ጉዳይ የህግና የፍች ጉዳይ ነው። የታሪክ ጉዳይ ራሱን ችሎ መታየት የሚችል ቢሆንም ደጋፊ ነው ሆኖ የሚታየው የወልቃይትና የራያ ጉዳይ በአማራ በኩል ሙሉ በሙሉ በታሪክ የተደገፈ የህግ መሰረትም ያለው በሰብአዊነትና በፍትህ መሪዎች አግባብነት ያለው መሆኑን ከወዲሁ ለመግለጽ እወዳለሁ። የአስተዳደር ግዛቶች ወሰኖች የብሔር ወይም የዘር መስመር ስላልነበራቸው በደንብ ኢትዮጵያ ውስጥ እንደዚህ አይነት ችግሮች ቢነሱ መፍትሄው ቀላል ይሆን ነበር። በተለይ ከአማራ ህዝብ በኩል እስከ ቅርብ ጊዜ ድረስ ትግልንም ቢሆን ፖለቲካውን በኢትዮጵያዊነት ማዕቀፍ ይመራ ስለነበር አንድ ቦታ አንድ መሬት ወደ የትኛው ሄደ ወደ የትኛው ገባ የሚል መሰረታዊ የፖለቲካ ጥያቄ አልነበረም። እነዚህ መሬቶች በተመለከተ በታሪክ የትግራይ ክልል አካል ሆኖ አያውቁም። የተመዘገበ የሰነድ ማስረጃ ተቀባይነት ያለው የምርምር ስራ መጥረብ አይችልም። አሁን አቶ አምዶ ያቀረቡትንና ተመሳሳይ ማስረጃዎች እያሉ በትርብ ጊዜ ሚካኤል ሩሴል የሚባል ሰውዬው የጻፈውን ሁሉ ሲያሽከረክሩ ታይተናል፣ በተለያዩ ድረ ገጾች እነዚ እንዳሲኒያ የሚለ መጽሐፋቸው ላይ እዚሁ መጽሐፍ እንኳን ብናይ ገጽ ሰባ አራት እና መቶ አስራ አምስት ላይ ግልጽ ሆኖ የተቀመጠ ነው። ከጄምስ ብሩስ ከናትወል ሩሰን መጽሐፎች አጣቅሶ ነው የሰራው እና ባጭሩ ምንድን ነው የሚለው ወደ አማራ ነው ህገወጭ ብንመረምር ቀደም ያሉ የትግራይ ክልል አስተዳዳሪዎች የተናገሯቸውንና ሪከርድ ቢሆኑ ማስረጃዎችን ሁሉ ብናይ ለምሳሌ የትግራይ ክልል አስተዳደር የነበሩት አጼ ዮሐንስ ልጅ ራሱ የትውልድ አደጋ በሚለው መጽሐፍ አቶ የትግራይ ወሰን ታሸንጌና በበኩል በምራብ በኩል ደግሞ ተፈክር ያልፎ እንደማያት በግልጽ የተቀመጠ ነው። ዝርዝር ጉዳይም በታሪክ ጊዜም ስለማይበጣ በዚህ መልኩ ያቀራል ሲል አሰምጠ ዋና ቁም ነገሩ ግን በፖለቲካው ትግል በእርግ ከተሸነፈ በኋላ የነዚህ ወረዳዎች ግጭት አፋንታ ምን ሆነ የሚለው ነው። አሁን አሳሳቢ ጉዳይ ህወሀት በዘር ተደራጅቶ የዘር ፖለቲካን ወይም የብሔር ፖለቲካን ወደ ኢትዮጵያ የማደራጃ መር ሀቲቱ ሲያቀርበው መገንጠልን እንደ መት ግጋት ዘች ከሽግር መንግስቱ ጀምሮ ሲያመጣው ቀደም ብሎ እንደ ማኒፌስቶ የተቀመጠ ነው። ይሄ ጉዳይ ኮንቴንሽስ መሆኑ አይቀርም። መሬት ወደዛ ሄደ ወደ ውስጥ ሄደ የሚለው ጉዳይ ማለት ነው። ስለዚህ አወዛጋቢ የሆኑ ጉዳዮችን በተመለከተ መፍቻ የሆነ አዋጅ አዋጅ ቁጥር ሰባት ሰማንያ አራት የሚባል ወጥ ነበር። የብሔራዊ መስተዳደሮችን ወሰን አከላላይ በተመለከተ የወጣ ነው። በዚህ አዋጅ መሰረት እንኳን አይደለም የተሰራው። ኢንፋክት እነዚህ ቦታዎች በተለይ ወልቃይት ከአስራ ዘጠኝ ሰባ ሶስት ጀምሮ ህወሀት በጉልበት ነው የያዙት በጉልበት ገጽ ለአርባ አመታት ያክል እስካሁን ድረስ ይዙ አማርኛ ተናጋሪን አማራውን ማህበረሰብ ኢትኒክ ክሊንሲንግ እና ጀኖሳይድ አውጆ አካባቢ የማጥዳት ስራ ነው ሲሰራ። አድማጮች፣ ዝግጅቱ ተጀመረ እንጂ አልተጠናቀቀም። ጥያቄዎቻችሁን ይዘን ምላሻቸውን አግኝተናል። ሙሉ ክፍል ቅዳሜ ምሽት ለጥያቄው መልስ መሰናዶ ላይ ይቀርባል። የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባትና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና ደሩ thank